አዲሱ የቀን ገቢ ግምትን በተመለከተ የደረጃ ሀመር ዝቅተኛ ግብር ከፋዮች ገማቾች የወሰኑት ግምት እንደተነሳና ነጋዴዎች ባመኑበት ይክፈሉ በሚል መወሰኑ ከቅዳሜ ጀምሮ በስፋት የተሰራጨ ዜና ነበር። የአሜሪካ ድምጽ ከዚህ ቀደም በዚህ ተመላይ ቅሬታ ሲያቀርቡ ወደ ነበሩ ነጋዴዎች ስልክ በመደወል አስተያየት እንዲሰጡበትም ጠይቆ ነበር። ነገር ግን ነጋዴዎቹ እነሱም እንዲህ አይነት መረጃዎች ደርሷቸው በመደሰት ወደ ቀበሌ ሲሄዱ ቅሬታቸውን ባለ አሰራር ቀደም ሲል በነበረው እንዲያቀርቡ ያቀረቡትም እስኪጣራ እንዲጠብቁ እንደተነገራቸው ገለጹልን። ሁኔታውን ይዤ በሚኒስቴር ማዕረግ የኢትዮጵያ ገቢዎችና ጉምሩክ ባለስልጣን ዋና ዳይሬክተር አቶ ከበደ ጫኔ ጋር ደወልኩ። አቶ ከበደ ለሪፖርተር ጋዜጣ የሰጡትን ቃለ ምልልስ ልጠቅስለው እሱ ተዛብቶ በመቅረቡ እንጂ ምንም የተቀየረ አሰራር እንደሌለ ገለጹልኝ። ባመኑበት ይክፈሉ አላልኩም እና ኢንተርቪው አድርጎኛል፣ ግን ዲስቶርት የሆነ ነገር ነው ያስተላለፈው ርምት ማድረግ እንዳለባቸውም ተነጋግረናል። በቀጣይ የትም ማስተካከያ እናደርጋለን ብለው ይቅርታ ጠይቀዋል። በአሁኑ ሰዓትም ምንም የተቀየረ ነገር እንደሌለና ነጋዴዎች በተዘጋጀው የቅሬታ አሰራር መሰረት ቅሬታቸውን የሚያቀርቡበት መንገድ ብቻ እንዳለ ተናግረዋል። አቶ ከበደ የተወሰነ ነገር የለም ሰዎች የተጋነነብን የሚል ቅሬታ ያላቸው ካሉ የቅሬታ ስርዓት ተዘርግቷል። የተጋነነውን በስርዓት እየቀረበ እውነት ተጋናል አልተጋነንም፣ እየተመረመረ መረጃቸው እያቀረቡ ምሻሻለው ይሻሻላል። ትክክለኛ ግምት ከሆነ ደግሞ በዛው ጽንቶ ይከትላል። ስለዚህ የተቀየረ አሰራር ስርዓት የለም። በሌላ በኩል ዛሬ ከጠዋት ጀምሮ በመርካቶ የሚገኙ ነጋዴዎች የመሸጫ መደብሮቻቸውን ዘግተው እንደነበር እና ከሰዓት በኋላ ደግሞ በከፊል መክፈታቸውን በአካባቢው የሚገኙ ነዋሪዎች ገልጸውልናል። በቦታው እንደነበር ገልጾ ስሙን መናገር ያልፈለገ ወጣት ተከታዩም ብሎናል። ከአራት ነበረ። ከዛ ፌዴራሎቹ ጭንጭንታውን ሲሰሙ እንዳለው በቃ መቶ በመኪና በኢጀሬን በሁሉም کمرته بغید دین دښتو وروزه بزا ودې اميڅه د کبابي سدس اميڅه کوابي زجد تفوتول لته وله بګه تفوتو ودې سره دومره نه دی قوت ځک نه بګه قوت بګه ودې نور مزه د کبابي بګه سپای بګه بګه رښه نه بره یتو کومنګ دال سندګ ګرګر نه بګه اندال یوتا ወጣቱ እንደገለጸልን ነጋዴዎቹ የተተመነውን የቀን ገቢ ግምትና የግብር ከፋይነት መርሃ ግብራቸውን መለወጡን በተመለከተ ተቃውመው አድማ እንደነበር ገልጾ፣ ከሰዓት በኋላ ግን ሱቆቹ በከፊል መከፈታቸውን አስረድቶናል። ከዚህ ቀደም በኮልፌ ቀራኒዮ በአልጋ ልብስ ስራ ተሰማርተው ከነበሩትና ስናነጋግራቸው ከቆየነው መካከል ባመኑበት ይክፈሉ የሚለውን ዜና ሰምተው በመጠባበቅ ላይ እንደነበሩ አንድ ነጋዴ ገልጸውልናል። አዲስ ነገር ምንም የለም። አሁን ከመሸን የሰማሁት እንግዲህ ሰው ባመነበት ይክፈል ምናምን የሚባል ወሬ ደግሞ እየተሰማ ነው። ምንም በግልጽ የተነገረን ነገር የለም እስካሁን። ነጋዴዎቹ እንደሚሉት አሁን እየተባሉ ያሉት ቅሬታችሁን በተዘጋጀው የቅሬታ ማቅረቢያ መንገድ አቅርቡ ብቻ ነው። አቶ ከበደ ጫኔ በበኩላቸው ሰማንያ በመቶ የሚሆኑ ነጋዴዎች በዚህ ሂደት ቅሬታቸውን እያቀረቡ ምላሽ እየተሰጣቸው ነው ብለዋል።